The voice of America. VOA. <laughs> Yeh, ya yeah, America teams. Radio Radio tabiano በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ሐምሌ 29 2012 ዓ ምህረት ዝግጅታችን ጀመረ። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ጀመሩት ከተባለው ድርድር ግብጽ አቋርጣ ለመውጣት እንደወሰነች ተነገረ። ሁሉ ሙሌት ላይ ነው ሀሳብ የሚቀረበው የተለየ ሀሳብ አይደለም። የሚቀረበው ሀሳቡን መቀበል ያለ ነው። ዋልኒ ያው የሚለውም ችግር የለም ነገር ግን ችግር ያተላበት ነው ምናምን የሚለው አስተያየት እንግዲህ ከምን ፍርሃት እንደመነጨ ወደፊት ሙኝቱ ሲጀምር እናየዋለን። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። ዩናይትድ ስቴትስ ኢትዮጵያ የኮቪድ-19 ወረርሽኝን ለመቋቋም የያዘችውን ጥረት የሚደግፍ 250 ለህሙማን የመተንፈሻ መሳሪያዎች እና ተጓዳኝ ቁሳቁስ በስጦታ አበርክታለች። ይህ ድጋፍ አሜሪካ እስከዛሬ ያበረከተችውን ድጋፍ የሚያጠናክር ነው ተብሏል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባሰራጨው መግለጫ ድጋፉ ኢትዮጵያ ይህንን ዓለም አቀፍ ወረርሽኝ ለመቋቋም አስቸኳይና ሁሉን አቀፍ ምላሽ ለማገዝ ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር አብይ አህመድ ያበረከቱትን ልግስና የተሞላው ስጦታ ተግባራዊ ለማድረግ ነው ይላል። እነዚህ እጅግ አስፈላጊ አቅርቦቶች ጥረቱን ለማሳካት ትልቅ ድርሻ እንደሚኖራቸውም አስታውሰዋል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነርም ዛሬ ዩናይትድ ስቴትስ ለኢትዮጵያ ህዝብ ያላትን የማያወላውል ወዳጅነት የምታጠናክርበት ዕለት ነው። ይህ ስጦታ ባለፉት ቅርብ ዓመታት በኢትዮጵያ የጤና ስርዓት ግንባታ ላይ ባፈሰሰችው በቢሊዮን ዶላሮች የሚገመት ሀብትና ሙያ የሚደመር እሴት ነው። የኮቪድ-19 ተጽዕኖን ለማለዘብና ኢትዮጵያ ሕይወት ለማዳን የምታደርገውን ጥረት ለማገዝ እነዚህን መሣሪያዎች ለሚኒስትሯ ዶክተር ሊያ ታደሰ ሳበረክት ታላቅ ክብር ይሰማኛል ሲሉ በእርዳታው ርክክብ ሥነ ሥርዓት ላይ ተናግረዋል። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ በበኩላቸው በሰጡት ምላሽ በሀገራቸው መንግስት ስም የአሜሪካን መንግስትንና ፕሬዚዳንት ዶናልድ ትራምፕን አመስግነዋል። የአሜሪካንና የኢትዮጵያን አያሌ ዓመታት ያስቆጠረ ግንኙነትም አስታውሰው የዩኤስ አሜሪካ መንግስት የኢትዮጵያን የጤና ሥርዓት ለማጠናከርና ለማበልጸግ ያደረገውን ድጋፍ አመስግነዋል። የመተንፈሻ መሣሪያዎቹ በአጭር ጊዜ ውስጥ ግልጋሎት እንዲሰጡ በማስቻል ተጓራኝ ቁሳቁሶች የዋስትና አገልግሎት እንዲሁም ለኢትዮጵያውያን የሕክምና ባለሙያዎች የአጠቃቀም ስልጠና እንደሚሰጥም ታውቋል። ዩናይትድ ስቴትስ እስከዛሬ ድረስ ኮቪድን ለመከላከል 71 ሚሊዮን ዶላር ለኢትዮጵያ ያበረከተች ሲሆን ለጤናው ዘርፍ ደግሞ ባለፉት 20 ዓመታት ብቻ እስከ አራት ቢሊዮን ዶላር ድጋፍ ማድረጓ ተገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ ለዘገባው። ባለፉት 24 ሰዓታት ውስጥ ለ7319 ሰዎች የኮሮና ቫይረስ ምርመራ ተከናውኖ ለቫይረሱ የተጋለጡ 459 ሰዎች መገኘታቸውን ከጤና ሚኒስቴር ማምሻውን የተገኘው መረጃ ይጠቁማል። በተጨማሪም ከኮቪድ-19 በተያያዘ ባለፉት 24 ሰዓታት ውስጥ የ13 ሰዎች ሕይወት ማለፉን እለታዊ መረጃው ጠቁሟል። ዘጠኙ አዲስ አበባ ውስጥ በአስከሬን ምርመራ እየተገኙ ናቸው። አራቱ ደግሞ ሶስቱ አዲስ አበባ አንድ ኦሮሚያ ክልል ከሚገኙ ተቋማት የተገኙ መሆናቸውን አመልክቷል። ለኮሮና ቫይረስ የተጋለጡ ሰዎች ቁጥር በድምሩ በሀገሪቱ 20336 መድረሱ ነው። ሕይወታቸው በበሽታው ሳቢያ ያለፈው ደግሞ 356 ደርሰዋል። በአጠቃላይ ምርመራ የተደረገላቸው ሰዎች ቁጥር 459746 መድረሱን መረጃው አያይዞ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊባኖስ ዋና ከተማ ቤይሩት ወደብ ላይ በደረሰ ከባድ ፍንዳታ ከ100 የሚበልጡ ሰዎች ሲገደሉ 4ሺህ ሰዎች መቁሰላቸው ተገልጿል። የሀገሪቱ ፕሬዚደንት ለሁለት ሳምንታት የሚዘልቅ የአስቸኳይ ጊዜና የሐዘን ጊዜ አውጀዋል። የቤይሩት የቪኦኤ ዘጋቢ ከተጎዱት መካከል አንዷ ስትሆን ዘገባውን አዳነች ፍስሀዬ ይዘዋለች። በደም የተነከሩ የወጣቶችና የአረጋውያን ፊቶች ጂሜዜ በተባለው መንገድ ላይ ተሰባስበው ይታዩ እንደነበር ተዘግቧል። ሰፈሩ ክርስቲያኖች የሚበዙበት ሲሆን ሊባኖስ ውስጥ የጸጥታ ደህንነታቸው የተጠበቀ ከሚባሉት ሰፈሮች አንዱ ነው ተብሏል። የቀይ መስቀል ሰራተኞች ለተጎዱት ሰዎች የመጀመሪያ እርዳታ ለማድረግ እና ወደ ሆስፒታል ለማድረስ ሲረባረቡ እንደነበር ታውቋል። በፍንዳታው 100 የሚሆን ሰዎች ተገድለው 4000 የሚሆኑ ቆስለዋል። 300 ሺህ ቤት አልባ ሆኗል ሲል የሊባኖስ ቀይ መስቀል ማህበር ገልጿል። ትላንት ከባድ ፍንዳታ የደረሰበት ምክንያት ግልጽ ባይሆንም የሀገሪቱ ባለሥልጣኖች እንደሚሉት በወደቡ መጋዘን ውስጥ ለስድስት ዓመታት ያህል በተከማቸ ለማዳበሪያና ለፍንጂ አይነቶችም ሊያገለግል በሚችል አሞኒየም ኒትረት በተባለ ንጥረ ነገር ምክንያት ነው። አንዳንድ መንገድ ላይ የነበሩ ሰዎች ግን በኢራን በሚደገፈው ሂዝቡላህና በእስራኤል መካከል የተፈጠረውን ውጥረት ተጠያቂ እንደሚያደርጉ ተገልጿል። ሊባኖስ ውስጥ እንዲህ አይነቱ ከባድ አደጋ የደረሰው በሀገሪቱ ዓለም አቀፍ ወረርሽኝ በተዛመተበትና እንደ አውሮፓ አቆጣጠር ከሺ ዘጠኝ መቶ ሰባዎቹና ሰማንያዎቹ ዓመታት ወዲህ ባልታየ መልኩ በከፋ የኢኮኖሚና የፖለቲካ ቀውስ ባለችበት ወቅት ነው። ትላንት ማታ በደረሰው ፍንዳታ ምናልባትም ፍንዳታዎች ሊሆን ይችላሉ ተብሏል። ህንፃዎች ተደርምሷል። መስኮቶች ተሰነጣጥቀው ተስፈንጥሯል። በሮችም እንደዚሁ። በርካታ ሊባኖሳውያን በተለይም የእርስ በርስ ጦርነቱን የሚያስታውሱት ይህ ዓመት ሌላ ምን ያመጣብን ይሆን የሚል ስጋት ውስጥ መግባታቸው ተዘግቧል። ትላንት ማታ በይሩት ላይ በደረሰው ከባድ ፍንዳታ ያልተነካ እንደሌለ ታውቋል። ቤቴ የነበረው አሁን ምን እንደሚመስል እዩት። እኔም ቆስ እያለሁ ግን ከሞት ተርፌ ያለሁ፣ ስለዚህ እድለኛ ነኝ ሲሉ አንድ የሊባኖስ ነዋሪ ተናግረዋል። ወደ ዓለም አቀፍ የኮቪድ-19 ዜና ስናልፍ ባለፉት አምስት ወራት ውስጥ በኮቪድ-19 የተጠቁ ወጣቶች ቁጥር በሶስት እጥፍ መጨመሩን የዓለም የጤና ድርጅት አሳሰበ። የዚህ ምክንያቱ አካላዊ ርቀትን መጠበቁ ላይ ችላ በመባሉ እንደሆነ አስረድቷል። ካለፈው የአውሮፓውያን የካቲት መጨረሻ እስከ ሐምሌ አጋማሽ በነበረው ጊዜ ከተመዘገቡት ስድስት ሚሊዮን የኮሮና ቫይረስ ተጋላጮች ውስጥ አስራ አምስት ከመቶ ከ15 እና ከ20 ዓመት ዕድሜ ክልል ውስጥ ያሉ ወጣቶች መሆናቸውን ድርጅቱ ጠቁሟል። ከዚያ በፊት የነበረው 4.5 ከመቶ ብቻ እንደነበረም ለንጽጽር ጠቅሶታል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በፊትም ተናግረናል፣ አሁንም ደግመን እንናገራለን፣ ወጣቶች በኮቪድ የማይደፈሩ አይደሉም ብለዋል። ቫይረሱ ሊይዛቸው ይችላል። ታመው ሊሞቱም ይችላሉ። ወደ ሌላ ሰውም ሊያስተላልፉት ይችላሉ ብለዋል። ወጣቶች ከሁሉም ሲነጻጸር አፍና አፍንጫ ጭንብል ማድረግ፣ አካላዊ ርቀትን መጠበቅ ላይ ችላ የሚሉ መሆኑን የሚናገሩት የጤና አዋቂዎች ስራ መሄድ ያለባቸው እነሱ፣ ወደ ባህር ዳርቻ ለመዝናናት የሚሄዱትም እነሱ፣ ወደ መጠጥ ቤት ጎራ የሚሉትም፣ ሱቅ የሚያዘወትሩትም እነሱ ናቸው ሲል ያለሙ ጤና ድርጅት አሳስቧል። ወጣቶች በብዛት በኮሮና ቫይረስ እየተያዙ ካሉባቸው ሀገሮች ውስጥ ዩናይትድ ስቴትስ፣ ፈረንሳይ፣ ስፔን፣ ጀርመንና ጃፓን ይጠቀሳሉ። የቶኪዮ ባለስልጣናት በከተማዋ የሚገኙ የመዝናኛ ቀበሌዎች ውስጥ የቫይረስ ምርመራ ለማካሄድ እቅድ አድርገዋል፣ ወጣቶች ያዘወትሩታልና ይህ ወጣቶችን የሚመለከት አዲስ መረጃ የወጣው ታዲያ በዓለም ዙሪያ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከ700 ሺህ ባለፈበት በዚህ ወቅት ነው። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ ጥንክር መሰረት እስካሁን ለቫይረሱ መጋለጡ በእርግጠኝነት የታወቀው ሰው ቁጥር 18 ነጥብ 5 ሚሊዮን ደርሷል። ከዓለም በጠቅላላ በቫይረሱ ተጋላጮች ብዛት ከፍተኛውን በያዘችው በዩናይትድ ስቴትስ የስድስት ክፍለ ግዛቶች አገረ ገዢዎች ሶስት ነጥብ አምስት ሚሊዮን ፈጣን የቫይረስ መመርመሪያ አብረው ለመግዛት ሕብረት ፈጥረው እየተንቀሳቀሱ መሆናቸው ታውቋል። በመጨረሻም በዩናይትድ ስቴትስ ዋይት ሀውስና የምክር ቤት ዲሞክራቶች በአዲሱ የኮቪድ-19 ድጋፍ ወጪ ዙሪያ የጀመሩትን ድርድር ዛሬም ይቀጥላሉ። እስከ ሳምንቱ መጨረሻ አንዳች ስምምነት ላይ ለመድረስ አልመዋል። የገንዘብ ሚኒስትሩ ስቲቨን ምኑቺን ትናንት ለአንድ ሰዓት ተኩል ከተካሄደው ድርድር በኋላ በሰጡት ቃል አላማችን በቀጣዩ ሳምንት ምክር ቤቱ ድምፅ እንዲሰጥበት ለማድረግ በቀጣዮቹ ቀናት ውስጥ አጠናቀን መገኘት ነው ብለዋል። የገንዘብ ሚኒስትሩ ምኑቺን የዋይት ሀውስ ጽሕፈት ቤት ዋና ሹም ማርክ ሜዶውስ በአንድ በኩል ሆነው የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፐሎሲና የመወሰኛው ዴሞክራቶች መሪ ቸክ ሹመር ደግሞ በሌላ በኩል የያዙት ድርድር ከዛሬ ጋር ሶስተኛ አከታታይ ቀኑ መሆኑ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ሐምሌ 29 2012 ዓ ም ምሽት ፕሮግራም ነው። በኢትዮጵያ ለመጀመሪያ ጊዜ ከፍተኛ የትምህርት ተቋማት የሙሉ ጊዜ የድረገጽ ወይም ኦንላይን ትምህርት ማካሄድ እንዲችሉ የሚፈቅድ መመሪያ ይፋ ሆነ። ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናግዳለን እናበጣለን። ሊቀየሩ የሚገቡ ስትራቴጂዎቻችንም ካሉ ከዘመቻው ጎን ለቦን ይህንን እየሰራ የሚቀጥል ይሆናል። በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የእውቅና አሰጣጥ ዳይሬክቶሬት ዳይሬክተር አቶ አብይ የዲባይ ናቸው። በሁለተኛው አጋማሽ ዘገባ ይኖረናል። በፌስቡክ ላይቭ አት ቪ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ አጋጣሚ በየመካከሉ የድምፅ ጥራት አልፎ አልፎ ቢከሰት ከዚህ አንጻር ነውና አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ከጀመሩት ድርድር ግብፅ አቋርጣ ለመውጣት እንደወሰነች ተነገረ። ግብጽ ወደዚህ እርምጃ የተገፋችው ኢትዮጵያ ባቀረበችው አዲስ የሙሌት ደንብ ምክንያት ነው ተብሏል። ዘርዘር ያለውን ዘገባ መለስካቸው አመሃ ያስደምጠናል። ከትናንት በስቲያ ኢትዮጵያ ሱዳንና ግብጽ በህዳሴው ግድብ ዙሪያ ጀምረውት ከነበረው ድርድር ግብጽ አቋርጣ ለመውጣት መወሰኗን አንድ የሬውተርስ ዘገባ አስታወቀ። ግብጽ ይህን እርምጃ የምትወስደውም ኢትዮጵያ ባቀረበችው የግድቡን ሙሌት የተመለከተ ደንብ በግል በካይሮ ምክክር ለማድረግ እንደሆነም ዘገባው ጨምሮ ያብራራል። በግብጽ ተደራዳሪዎች አመለካከት ኢትዮጵያ ያቀረበችው የግድቡ ውሃ ሞላል ደንብ የአሰራር መመሪያን ያላካተተና አለመግባባትን ለመፍታት የተቀመጡ ሕጋዊ ማዕቀፎችን ወይንም ዘዴዎችን ከተመን ያላስገባ ነው ስትል ግብጽ ቅሬታዋን ከወዲሁ ገልጻለች ብሏል የሬውተርሱ ዘገባ። ዘገባው የሱዳንን የመስኖ ሚኒስቴር በመጥቀስም ትናንት ኢትዮጵያ ያንጸባረቀችው አቋም በድርድሩ መድረክ ላይ አዲስ ፍርሃትን ቀስቅሷል ብሏል። የሚኒስቴር መስሪያ ቤቱ አክሎም ግድቡ ለሱዳን እና ለሕዝቧ እንዲሁም በጥቁር አባይ ወንዝ ዳርቻዎች ለሚኖሩ በሚሊዮን ለሚቆጠሩ ሰዎች እና ለአካባቢው በሙሉ የደቀነውን አደጋ በአጽንኦት አሳውቀናል። ለዚህም ነው በግድቡ አሞላልና ስራ አካሄድ ላይ ሁሉም አቀፍ ስምምነት መድረስን ግድ የሚያደርገው እንዳለ ይኸው የሬቶርስ ዘገባ አትተዋል። ቪኦኤ ከድርድሩ መቋረጥ ጋር በተያያዘ በኢትዮጵያ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አምባሳደር ዲና ሙፍቲን አናግሮ ነበረ። የሆነው ነገር ምንድን ነው? ያው እንደምታውቀው ያለፈ ሰኞ ሌላ ዙር ውይይት መጀመሩ ይታወሳል። ይሄኛው ትናንትና ማክሰኞ እንደዚሁ ቀጥሎ ነበር። ማክሰኞ መጨረሻ ላይ ኢትዮጵያ በዚህ በውሃ ሙሌት ላይ ፕሮፖዛል ያቀረበች ይህ ፕሮፖዛል ቀደም ሲል እንግዲህ በአፍሪካ ሕብረትም ስንደራደር በተስማማነው ነው መሰረት ነው። ይህም ፕሮፖዛል ግብጾችም ሆኑ ሱዳኖች ጊዜ ወስደን ማየት አለብን ማጥናት አለብን የሚል ነገር አቀረቡ። ለዚህም ጊዜ ያስፈልገናል ያሉ በዚህ ምክንያት ያው ከዚህ ከስምምነ በስምምነት ማለት ነው ወደሚቀጥለው ጊዜ ማለት ተላልፏል ማለት ነው። ሆፕፉሊ የሚቀጥለው ሰኞ በነጮቹ አቆጣጠር ነሐሴ አስር መሆኑን ሌላ ሰው ውይይት ይከትላል ማለት ነው። እስከዚ ነሱ አጥንቶ ምን ብለው ሀሳባችን ይዞ ይመጣል። የሱዳንን የመስኖ ሚኒስቴር መግለጫ ጠቅሶ ሬውተርዝ እንዳለው ይሄ መድረክ አዲስ ፍራቻን የቀሰቀሰ ነው ብለዋል። ነው ምንድን ነው ይሄን ያህል የተለየ ነገር ቀርቧል በኢትዮጵያ በኩል ሁለተኛው ስብሰባ ሲጀመር የልኡካን ቡድን መመሪዎች ያቀረቧቸው ስቴትመንቶች ነበሩ። እዛ ስቴትመንት ላይ አሁን በጠቀስኩ ሀገር የዚህ የኢትዮጵያን የብቸኛ ሙሌት የሚተች አይነት እና ይሄ ነገር እንደማይስማማቸው ሁለተኛ ከሁልጊዜም የሚያነሱት እዚህ ከግድቡ ደህንነት የተያዙ ነገሮችን ነበረ ሲያስተጋቡ የነበረው እና ይህንን ይሆናል እንግዲህ ግብጾችም ከዚህ ቀደም አንስቶ የማያውቁት የግድቡን ደህንነት የሚመለከት ነገር እንደዚሁ ሀሳብ አቅርቧል። በስብሰባ ፕሮሲጀር ላይ እንደዚሁ ንግግር ተደርጎ ነው እንግዲህ ወደዚህ የተገባው እና ምንድን ነው የሚታየው አሁን ምናልባት የባህሪ ለውጥ ይታያል ቀደም ሲል በተለይ በግብጾች በኩል ቶሎ ስብሰባውን እንድናጠናቅቅ ቶሎ ስብሰባውን እንድናፋጥን ቶሎ ውጤት ላይ እንድንደ መቅፋት አይነት ባህሪ ነበራቸው አሁን የመጀመሪያ ሙሌት ከተካሄደ በኋላ ግን ይህን ባህሪ ቀይረው ያሁን እንደሚታየው የማዘግየት እናትናው እንዲየው ማለት አይነት ነገር ታያለ ባለፈውም ሱዳኖች ገደን ተመልሰን የሙሌቱ ያስከተለብንን ኢምፓክትን ገምገም የሚል ሀሳብ አቅርቦ ማቋረጣቸው ይታወሳል። ግን በኢትዮጵያ በኩል ይህን ያህል በፊት ከሚቀርበው የተለየና የሚያስደነግጥ ነገር አላቀረብንም ነው የምትሉት እናንተ? የለም፣ በኢትዮጵያ በኩል የቀረበው ሁልጊዜ ሙሌቱ ላይ ነው ሌላ ወገን ከሙሌቱ ጋር አያይዞ በውሃ ክፍፍል የሚመስል አይነት አጀንዳ የማንሳት ነገር አለ። የውሃ ክፍፍል የሚመስል ማለት ነው፣ የረዥም ጊዜ ሙሌት፣ የረዥም ጊዜ ግድብ አያያዝ፣ እንደዚህ የመሳሰሉት ነገሮችን እኛ አሁን እያልን ያለ ነው። መጀመሪያ በዚህ በውሃ ሙሌት ላይ ከዚህ ቀደም ኢትዮጵያ ነው። አሁን በውሃ ክፍፍል ላይ ሳይሆን በሙሌት ላይ ነው በግድቡ ሙሌት ላይ ነው። በግድቡ ሙሌት ላይ ነው ሀሳብ የሚቀረበው የተለየ ሀሳብ አይደለም የቀረበው ሀሳቡን መቀበል ያለ ነው። አባት ነው ዋው የሚለውም ችግር የለም ነገር ግን ችግር ያጠላበት ነው ምናምን የሚለው አስተያየት እንግዲህ ከምንም ፍርሃት እንደመነጃ ወደፊት ሙሌቱ ሲጀምር እናየዋለን። የግድቡን የስራ አካሄድ ኦፐሬሽን በተመለከተም ጥርጣሬ ያላቸው ይመስላል። በተለይ በግብጽ በኩል እነሱ ከውሃ አለቃቀቅ ውጪ እኛው ራሳችን እንቆጣጠር ነው የሚሉት። እንዴት ነው ወል ኦፕሬሽን፣ እንግዲህ ሁለገብ ነው መሆን ያለበት። ግድብ ያለን እኛም ብቻ አይደለንም። እነሱ ቀደም ብሎ የሰሩት ነገር አለ፣ የሰሯቸው ግድቦች አሉ። ይህንን ግድቡን ኦፕሬት በጋራ እናድርግ የሚል ነገር ከመጣ በጋራ ማየት ሊጀመር ይችላል። እኛም የእነሱን እነሱ እኛን የሚያዩበት ነገር ነው መኖር ያለበት እንጂ አንዱ ወገን ብቻ አንዱን ወገን የሚቆጣጠርበት ነገር አይኖርም። ለማንኛውም እኛውን እዛ ጋር ከመድረስ ይልቅ እሱን እንደርስበታለን በሂደት እሱን ወደፊት እንነጋገርበታለን አሁን ግን በሙሌቱ ላይ ሙሌቱና ሙሌቱ ብቻ ላይ እንግዲህ ፍትሀዊ የሆነ ድርድር ውጤት የሚሆነው እንደዛ ሲሆን ነው በጣም አመሰግናለሁ አምባሳደር ስለ ትብብሮ ሁልጊዜም መልካም ቀን መለስካቸው የአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካችሁ አማሃን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በሊባኖስ ዋና ከተማ ቤሩት ወደብ ላይ በደረሰ ፍንዳታ ከ70 በላይ ሰዎች ሕይወታቸውን እንዳጡና ከ3500 በላይ ሰዎች ደግሞ እንደቆሰሉ ተሰምቷል። ሊባኖስ ኢትዮጵያን ጨምሮ በርካታ ስራ ፈላጊ ስደተኞች የሚኖሩባት ሀገር ናት። ከዓመት በፊት የሀገሪቱን የስራ ሚኒስቴር ሪፖርትን ያጣቀሰው ኦፕን ዴሞክራሲ የተባለ ተቋም በሀገሪቱ ከ270 ሺህ በላይ ስደተኞች እንደሚኖሩ ከግማሽ በላይ ደግሞ ኢትዮጵያውያን መሆናቸውን ይፋ አድርጓል። ፍንዳታው ከደረሰ በኋላ በስልክ ያገኘናቸው ኢትዮጵያውያን ስደተኞችን ለማገዝ የሚንቀሳቀሰው መስዋዕት የተባለ ማህበር መስራችና ኃላፊ አቶ ሳሙኤል ተስፋዬ አደጋው በምጣኔ ሀብታዊና ፖለቲካዊ ውጥንቅጥ ስትናጥ በሰነበተችው ሊባኖስ የሚኖሩ ኢትዮጵያውያንን ህይወት የበለጠ ፈተና እንዳይጋርጥበት ያላቸውን ስጋት ለአሜሪካ ድምጽ አጋርተዋል። ከሀብታሙ ስዩም ጋር ቆይታ ያደረጉት አቶ ሳሙኤል የቤሩት ከተማን ውሎ ቀድመው ያስረዳሉ። እንግዲህ አሁን ባለው ሁኔታ በተወሰነ የመረጋጋት ነገር አለው፣ ግን እጅግ ያው እንደሰማችሁትም እንዳያችሁትም ከፍተኛ የሆነ ሰው አደጋ የደረሰበት በመሆኑ የአካባቢው ይሄ የእንቅስቃሴ ፍሰቱ በጣም በተጨናነቀ ሁኔታ ነው የነበረው። እስከ ረዥም ሰዓት የተነዳበት አካባቢ ኦልሞስት ከጠዋት እስከ ግማሽ ቀን አካባቢ ዝግ ነበረ፣ እንቅስቃሴ አይደረግበትም ነበር። ማህበረሰቡም እንግዲህ እየተረጋጋ ነው፣ የፈራረሱ ነገሮችን እያስተካከለ ያለበት ሁኔታ ነው ያለው። ወደኛ ልጆች ጋርም ስትመጣ ትላንትና አደጋ የደረሰባቸው ልጆች በተወሰነ መልኩ የመጀመሪያ እርዳታ አግኝተው ወደ ቤታቸው የተመለሱበት ዛሬም ደግሞ ታል ተኝተው ቀዶ ሲያደርጉ የነበሩ ሰርፍ ልጆች ያሉበት ሁኔታ ነው ያለ እርስ በዛ የሚኖሩ ኢትዮጵያንን በሚደግፍ ማህበር ውስጥ የተጎዱ እስካሁን ድረስ ታውቀው ይሁን እንግዲህ እስካሁን ድረስ ባለ መረጃ መሰረት አንድ ወንድና አንድ ሴት ኢትዮጵያውያን ህይወታቸው እንዳለፈ ለማወቅ ትያለን፣ ግን መቶ ፐርሰንት ተረጋግጧል ብዬ ልለህ የምችለው የወንዱ ነው። ከዛ ውጤ የልጅቷን ያው በተለያዩ ሚዲያዎች ነው እያየናት ያለ ነው ለትክክል ልጅቷ ሳያለችበትም ኮንዲሽን አረጋግጠን ከዚህ ጋራ በተያያዘ በሞቷንም ማረጋገጥ የቻልኩበት ሁኔታ የለም። አብረውኝ ያሉትም ቅድም እንዳልቀው ዜጎችን በመርዳት ላይ ያለ ማህበር መሪም አባልም እንደመሆኑ ይመጣል። ከአባላቶቻችን ጋር ተነጋግረንም ተጨባጭ የሆኑ ነገሮችን ማግኘት አልቻለ ግን እስካሁን ባለው ሁኔታ ኢትዮጵያውያኑ ሁለት ሰው እንደሞተ ነው መረጃው ያለኝ። ግን በጣም ከሰላሳ በላይ የሆኑ ሰዎች አደጋ ደርሶባቸው ቀላልም ከባድም አደጋ ደርሶባቸው የተለያዩ ሆስፒታሎች እርዳታ ጊዜ የተመለሱ አሉ። አሁንም ሆስፒታል ያሉ አሉ። እንግዲህ ከዚህ ፍንዳታ በፊትም ሊባኖስ ከፍተኛ የሆነ አለመረጋጋት ውስጥ ነበረች። የፖለቲካ አለመረጋጋት ካለባቸው መካከለኛው ምስራቅ ሀገራት መካከል አንዷ ናት። እና ይሄ የአሁኑ ፍንዳታን ተከትሎ በኢትዮጵያውያን ህይወትና እዛ በሚኖሩ ስደተኞች ህይወት ላይ የፈጠረው አዲስ ስጋትና አዲስ ተግዳሮት አለ ወይ? አዎ እንግዲህ ይሄ አዲሱ ፍንዳታ ምናልባት ትላንትና ቅድም እንዳልከው በኢኮኖሚውም በዘና ደግሞ በበሽታውም ምክንያት ፈጠረ ባገሪቷ ላይ የተፈጠረው ቀውስ ከባድ ጫና ፈጥሮብን ነበረ። ይሄ ፍንዳታ ግን ዜጎቻችን ነገ አማራጭ ወይም ደግሞ የተረጋጋ ሴፍ የሆነ የስራ አጋጣሚዎች ሊፈጠሩ እንደማይችሉ በማሰብ አሁን በጣም ውስጣቸው ባልተረጋጋበት ሁኔታ ወደ ሀገራቸው የሚሄድ ፍላጎታቸው በጨመረበት ሁኔታ ነው ያለው። ምክንያቱም በተለያዩ አጋጣሚዎች ከተለያዩ ሰዎችም በተለያዩ ለመደጋገፊያ በተፈጠሩ ግሩፖች ላይም እየተነሱ ያሉት ነገሮች እነዚህ ናቸው። ዜጎች በከፍተኛ ሁኔታ ወደ ሀገር የሚሄድ ፍላጎታቸው እየጨመረና መንግስትም በዚህ ላይ የሆነ መፍትሄ መጠራለበት ከሚዳንታል አንዳንድ ሀሳቦች የተወረወሩ ያሉበት ሁኔታ ነው ያለው። እንግዲህ ሰሞኑን ሊፈጠር እንደሚችል በሀገሪቱ ላይ አላውቅም። ለጊዜው የሶስት ቀን ሀዘን ቀናት አውጀዋል። እንግዲህ ነገ ከነገ ወዲያ ደግሞ በበሽታው ምክንያት ሀገሪቷ ላይ መስሪያ ቤቶች እየተዘጉ ያሉበት ሁኔታ ስላለ የእኛ ችግር ከሀገሪው ከዜጋው በተጨማሪ ከፍ ተኛ የሆነ ችግር ውስጥ ገብተን ያለንበት ሁኔታ ነው ያለው። ምክንያቱም ዜጎቹ የማይሰሩ የስራ ቦታቸውን የማይከፍቱ ከሆነ የመጀመሪያው ከዜጋው በበለጠ ተጠቂ የምንሆነው ምክንያቱም እነሱ ላይ ነው ዲፔንድ አድርገን የምንኖረው በእነሱ ተቀጥረን ነው የምንሰራው። አሁን ባለ ሁኔታ ግን መንግስት ለአንድ ሳምንት ለአራት ያለ ሶስት ቀን እያለ እየዘጋ ያለበት ሁኔታ ነው ያለው። በዚህም የተነሳ ብዙ ቶቻችን ስራ አጥተው ከስራቸው ተባረው ተፈናቅለው ያሉበት ሁኔታ ስላለ ስጋቱ ከፍንዳታው ጋር ተያይዞ በጣም በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው። አቶ ሳሙኤል እንግዲህ እናንተ ማህበር ቀደም ሎም የኮቪድ-19 ወረርሽኝ የፈጠረውን ኢኮኖሚያዊ ትርምስ ተከትሎ ኢትዮጵያን ስደተኞች በዚያ የሚኖሩ እንዳይጎዱ የተለያዩ እርዳታዎችን ለማሰባሰብ እየጣራችሁ ነበረ። ምን ላይ ደረሳችሁ? ከዚህ በኋላስ ምን አይነት ድጋፎች ናቸው ከመላ ኢትዮጵያን በዓለም ላይ ከሚኖሩ ወደ እናንተ እንዲመጡ የምትፈልጉ? እስኪ በዚህ አጋጣሚ ጠቅልላ አድርገው ይንገሩ ያለበትን ደረጃ። እንግዲህ እኔ ማስተዳድረው መስዋዕት የሚባል ኢትዮጵያውያን አብዛኛው ሴቶች ያሉበት ማህበር ነው። ይሄ ማህበር ከችግር ውስጥ ያሉ እህቶቻችንን ለመርዳት የተቋቋመ እና አሁንም ሰላማን ተባልከው መልኩ ለኮቪድ ናይንቲን ወረርሽኝ ምክንያት ስራቸውን ላጡ ችግሩ ስላሉ ሌሎች በተለያዩ ምክንያቶች ተቸግረው ላሉ ቻችን በተለያዩ አይነት እርዳታዎች እየረዳን ያለንበት ሁኔታ ነው ያለን። አሁንም እንግዲህ ባለን አቅም ግሩፑ ባለው አቅም ቤታቸው ፈርሶባቸው ለተቸገሩ ሰዎች እርዳታ ልናደርግ የምንችልባቸውን አጋጣሚዎች ለመፍጠር እየሞከርን ነው። ሕክምና ማግኘት ያለባቸውን ሰዎች በገንዘብም ይሁን ከተለያዩ ድጋፍ ከሚሰጡን የሕክምና ተቋሞች ጋራ በማገናኘት ሕክምና እንዲያገኙ ለማድረግ እየጣረ ያለ ነው። ስለዚህ ምናልባት ከውጭ ያለው ማህበረሰብ እዚህ በሊባኖስ ስራ አቶ ባሰሮቹ ተጥሎ ሌሎችም በተለያዩ አጋጣሚዎች ከዚህ ሀገር መውጣት ያልቻለ ብዙ ዜጋ አለን። እነዚህ ዜጎች ወደ ሀገራቸው የሚመለሱባቸውን አፋጣኝ የሆኑ አማራጮች የሚፈለግባቸውና ከቤተሰቦቻቸው ጋር የሚቀላቀሉበት ወደ ሀገራቸውም ሄደው ቢያንስ ቢያንስ ቤተሰቦቻቸው የሆኑትን ሆኖ ሊኖሩ የሚችሉበትን አጋጣሚ እንዲፈጠር ነው የምንፈልገው። በእርግጥ በዚህ ጉዳይ ላይም በተቻለን ከሚመለከታቸው አካላት ከቆንስላት ፈፊቱም ሌሎች የመንግስት አካላት ጋር ለመነጋገር እየም ተሞከረ ነው ያለው። መንግስት በተለየ ለሊባኖስ ትኩረት ሰጥቶ አማራጮችን ፈልጎ ዜጎችን ከዚህ የሚያወጣበት መንገድ እንዲፈለግልን ነው የምንፈልገው። አቶ ሳሙኤል ተስፋዬ፣ መስዋዕት የተሰኘ ኢትዮጵያን ስደተኞችን በሊባኖስ የሚደግፍ ተቋም መስራችና ኃላፊ ለአሁኑ በእጅጉ አመሰግናለሁ። እናንተ ማስባቸው በዚህ ሁኔታ መረጃዎችን እንድንለዋወጥ ስላደረጋችሁ ያለንበትንም ሁኔታ ጠይቃችሁ በዚህ ሁኔታችን ላይ መንግስት የራሱን አስተዋጽኦ እንዲያደርግ ድምጻችን ሆናችሁ በመንጠፋቸው በእውነት ከልብ ያመሰግናቸዋለን። ያሉት ሀብታሙ ስዩምና እንግዳውን እናመሰግናለን። አድማጮች ጉዳዩን እየተከታተልን ተጨማሪ ዘገባ ይዘንላችሁ እንመለሳለን። ዝግጅቶቻችንን በዌብ ሳይታችን መከታተል ለምትፈልጉ አድማጮች አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል መንገድ እንዲዘጋና አድማ እንዲደረግ ተላለፈ የተባለው መልእክት በሻሸመኔ ከተማ እንዳልሰራ የከተማው ነዋሪዎች ለቪኦኤ ተናገሩ። ሻሸመኔ ሰላም መሆኗል መንገዷም እንዳልተዘጋ አገር አቋራጭ የትራንስፖርት አገልግሎትም ከተማዋን እያቋረጠ መሆኑን፣ ዳሩ ግን በየቦታው የሚነዙ አሉባልታ ወሬዎች ከማህበራዊ ቀውስ በተጨማሪ ኢኮኖሚያዊ ጉዳትም እያስከተለ መሆኑን ገልጸዋል። የሻሸመኔ ከተማ አስተዳደር የጸጥታ ዘርፍ የከተማው ህዝብ ሰላም ፈላጊ በመሆኑ ከጸጥታ ዘርፉ ጋር በመቀናጀቱ የጸረ ሰላም እንቅስቃሴ ከሽፏል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ይህን የተመለከተ ዘገባ ቀጥሎ ያስደምጠናል። የሻሸመኔ ከተማ ነዋሪ የሆኑትና ስማቸው እንዳይገለጽ የፈለጉ አስተያየት ሰጪ ለቪኦኤ እንደተናገሩት ዛሬ በሻሸመኔ ከተማ አንጻራውን ያሉ ሰላም ተስተውሏል። አሁን እንግዲ አለው እንደ አሁኑ ከሆነ እንደ ሰሞኑን ከሆነ ሰላሙ ጥሩ ነው። ጸጥታ አስከባሪ ፖሊሶች አሉ፣ ግራሎች እና የውስጡ ሰላም እንደ ሰሞኑ ከሆነ ጥሩ ነው። እንግዲህ ጥሩ ነው። መንገድ ይዘጋ፣ ሱቆች እንዳይከፈቱ ሲባል ነበር ሰሞኑን። የለም መጀመሪያ የተዘጉት ካልሆነ በስተቀር መጀመሪያ ደረሰባቸው የተዘጉት ካልሆነ በስተቀር በአሁኑ ሰዓት መንገድም የሚዘጋንም የሚያስተባብርም ሀይልም ሆነ ሱቆች ይዘጉ ወይም ይዘጉ የሚል መልክቱ ወይም የተዘጉ ወደ አደጋ የደረሰባቸው ከተዘጉት ሌላ የጠፋው የሰው ህይወት አይመለስም። የወደመው ንብረትም በረጅም ዓመታት እንኳን ቶሎ አይመለስም። ያሉት እኒህ አስተያየት ሰጪያችን ከከተማው መደበኛ እንቅስቃሴ በተጨማሪ የትራንስፖርት አገልግሎት በበቂ ሁኔታ የተሰጠ መሆኑን ተናግረዋል። እንግዲህ ተሽከርካሪዎችም ያለፉ ነው። መንገድ የሚዘጉም አካላት ምናምንም እስካሁን የሰማነው ነገር የለም። ሰላም የተረጋጋ ነው። የጠፋው ንብረት የጠፋው ሰው ህይወት የወቀፈው ንብረት በአምሳና በአርባ ዓመት ነው። አሁን ምስለ ውስጥ ያሉ መንገዶ ምስለ ውስጥ ያሉ ድርጅቶችም ሆነ መንገዶች፣ ድርጅቶች ብዙ ብዙ ጥፋት ነው የደረሰው እና የህግ በላይነትና የከተማውን ጸጥታ ማስከበር መንግስትና ህዝብ በጋራ ከጠበቁ ጥሩ ነገር ይፈጠራል በማለት ተስፋ መሰንቃቸውም ገልጠዋል። እንግዲህ በግልጽ እያልታወቀው ውስለውስጥ ጭምጭምታ ዝም ብሎ እስበቱ የመረራበሽ ነገር ነበረ እንጂ አሁን ደግሞ ባሌ ሮቤ ወደ አገርፋ፣ ወደ ተለያዩ ቦታዎች እንደ ሻሸመኔ አደጋ የደረሰበት የሚወራው ነገር እዚህ ሻሸመኔ እንዳሁኑ ከሆነ የለም፣ የምንሰማውም ነገር የለም። ሰላማችንም እንዳሁን ከሆነ የህግ የበላይነት በዚሁ መጠን በዚሁ መንገድ የሚረጋገጥ የሚከበር ከሆነ ህዝቡ ጥሩ እንግዲህ አየህ እየተነፈሰ እንዲናሁን ይከበራል የሚል እምነትም ተስፋውም አለ። ከሻሸመኔ ሐዋሳ እየተመላለስ የሚሰራው አንድ የመንግስት ሰራተኛ ሰሞኑን የታዘቡትን ለቪዮኤ ተናግሯል። እንግዲህ ከሻሸመኔ ሐዋሳ እየተመላለስኩ መስራት ጀመርኩ እንግዲህ ወደ አምስት አመት ሆኖኛል። አሁንም እየሰራው ነው ያለው። አሁን በተለይ በዚች ሁለት አመት ውስጥ እየታየ ያለው እና በተለይ በዚች አሁን በዚህ ወቅት ውስጥ ያለው እንግዲህ ይዘጋል የሚል ስጋት አሉ። በጣም ከፍተኛ የሆኑ ፕሮፖጋንዳዎች አሉ። በቃ ዛሬ መንገድ እንዘጋለን፣ ዚህ እናደረጋለን የሚል ወሬዎች አሉና አንዳንድ በስጋት ምክንያት ከስራ ምንቀርበታለ ባለ ጉዳይ ወቅተኛ ምክንያት ይዛላሉ። ስንወጣ ግን ምንም ነገር የሚታይ ነገር የለም። ለስጋት ወሬው ብቻ ነው ያለውና በስጋት ውስጥ ያለ ነው የነጻነት ሃይሎት ስሚት ይሰማኛል አደ ለማተማክረው እና በተለይ ባለፈው አሁን መንገድ ይዘጋል የሚል ሰኞ ልት ይዘጋል የሚል ነበረ። ከዛ በኋላ ተመልሰው ማክሰኞ ተባለ። ወሬዎች አሉ ይህን ያህል መንገድ እንዘጋለን፣ በዚህ እናደርጋለን በየቤቱ ደብዳቤ እየጻፉ እንደዚህ እያደረጉ ነው የሚባሉ ወሬዎች ወሬዎች የሰላም ነገር የሌላቸው አይነት ወሬዎች አሉ። እና እኒ ወሬዎች ደግሞ እጅግ በጣም ይረብሻሉ። ቤተሰቦች ይታቀቃሉ። በአንተ ምክንያት እዚህ ያለ መሥሪያ ቤት ይፈተናል። እና ጉዳቱ እጅግ በጣም ሰፊ ነው። ሳይኮሎጂካል ጌም ነው የሆነ ያለው እና ትንሽ ያስቸግራል። ሻሽማኔ ከተማ ሰላማዊ መሆኗን መንገዶቿም እንዳልተዘጉ ከሐዋሳ ዲላ፣ ከቡሌ ሆረና ከሌሎች ከተሞችም ተነስተው መዳረሻቸውን አዲስ አበባ ያደረጉ ተሽከርካሪዎችም የሻሸመኔ ከተማ አቋርጠው እየሄዱ መሆናቸውን ተናግረዋል። ይልቁንስ በተለያዩ ሁኔታ በየቦታው የሚነገሩ አሉባልታ ወሬዎች ማህበራዊና ኢኮኖሚያዊ ጉዳት ያስከተሉ እንደሆነ ገልጠዋል። በጣም ሊገርም ይሄ ወሬ ይወራል እንኳን እንኳን ሳይቀር ይሄ ወሬ ይወራል ይወራል ነው ነው ጥቁር እዚህ ሶጋ ካምፕ ተዘግቷል የሚሄዱ ወሬዎች አሉና አንዳንድ ጊዜ ይሄ ወሬ ሲናፈስ በነገረ ላይ ታሪኩ ራሱ በጠፍ የሚጨምረው ሰላሳ ብር ነው። በአሁኑ ሰዓት ያው በኮሮና ምክንያት ከሻሸመን ሀዋሳ ሀያ አምስት ኪሎ ሜትር ምንቀት ነው። አንዳንድ ጊዜ በዚህ አይነት ሩመሮች ሲመጡ ከመቶ ብር ብሎ የከፈልን ምንመጣበት ሁኔታ አለና ሩመሮች በራሳቸው መፍትሄውን ከመንግስት ብቻ ከመጠበቅ ይልቅ ህዝቡ በእጁ ያለውን እድል መጠቀም አለበትም ስሉ ተናግሯል። ለእኔ ቀርቡ ምንድን ነው አጠገቤ ያለው እኔና ጎረቤቴ፣ እኔና ጓደኛዬ እንዳያለን ሰዎች ከተግባባን እና ነገሮችን ኮምፕሮማይዝ የምናደርግ ቢሆን ሶሉሽኑ እዛው ህዝቡ ውስጥ መሀል ነው ያለው አንዳንድ ጊዜ የምመለከተው አካል ማድረግ ያለበት ህዝቡ ተደራጅቶ አንድ ሆኖ ነገሮችን በውይይት መነጋገር ሀሳብን በሀሳብ መግደል ይቻል ጥሩ ነው ብዬ አምናለሁ። የሻሸመኔ ከተማ አስተዳደር የጸጥታ ዘርፍ ኃላፊ አቶ ስንታየው ጥላሁን የከተማውን ጸጥታ በተመለከተ ለቪኦኤ በስልክ ተናግረዋል። ሻሸመኔ ድባቡ አሁን የሰላም ድባብ አሁን ላይ የሚቀኙ ብዙ ችግሮች የሉም። የሰላም ችግር የታሰበውና ሲወራ የነበረውም ተግባራዊ አልሆነም። በሻሸመኔ ከተማ ደረጃ ማለት ነው። መንገድ መዝጋት ምን ተብሎ ነበረ? ያው እሱ ሳይሳካላቸው ቀርቷል ማለት ነው። ህብረተሰቡና የጸጥታ አካሉ በመተባበር እና በመቀናጀት የታሰበው ነገር እንዳይሳካ ወይም እንዲከሽ አድርጓል። የተዘጋ መንገድ የለም፣ እያቋረሱ እያለፉ ነው ያሉት። ተማር ነው ጸጥታውን ከማስከበር አኳያ አንደኛ ከዚህ ቀደም ጸጥታውን ያወቁትን አካላት በቁጥጥር ስር ማዋል፣ በእነሱ ላይ መረጃ የማሰባሰብ ስራዎች እየሰራ ነው ያለነው። በዚሁ በተጓዳኙ ደግሞ ችግር የደረሰባቸውን አካላት መልሶ ለማቋቋም አንዳንድ ጥረቶች እየተደረጉ ነው ያሉት ህብረተሰቡን ራሱን ለማስተባበር በነበረበት ለመመለስ እና ህብረተሰቡ ውስጥ ያሉ የጸጥታ ስጋቶች እንዲቀረፉ ህዝቡን የማወያየት ከስጋት ነጻ ለማድረግ ጥረቶች እያደረግን ያለ ነው። አስተያየት ሰጪዎች እንደተናገሩት መደበኛ እንቅስቃሴና የትራንስፖርት አገልግሎትም ከሐዋሳ ሻሸማና፣ እንዲሁም ከሐዋሳ አዲስ አበባ እየተሰጠ መሆኑን አስተውያለኝ። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ። ስጋታንን ለዘገባው እናመሰግናለን። ከዚሁ ዘገባ ጋር በተያያዘ በሶማሌ ክልል አጎራባች ከተሞችና የድሬዷን ሁኔታ የሚያስቃኝ አጠር ያለ ዘገባ አዲስ ቸኮል ያስደምጠናል። ሰኞ እለት ድሬዳዋ ላይ ወደ ከተማ የሚገቡና የሚወጡ ተሽከርካሪዎች ቁጥር ቀንሶ ነበር። የዚህ ጫና በከተማዋ ላይ የጫትና አትክልት ውጤቶች እጥረት እና የዋጋ ጭማሪ አስከትሎ ነበር። ይህ ግን በዋናነት በመንገዶቹ መዘጋት የተከሰተ ሳይሆን ተሽከርካሪዎች፣ በተለይም ወደ አቅራቢያ ከተሞች የሚመላለሱ ሚኒባሶች እንቅስቃሴ በመቀነሳቸው የተፈጠረ ነበር። በትላንትናው እለት የድሬዳዋ አስተዳደር ትራንስፖርት ባለስልጣን ለሕብረተሰቡ የተለመደ የትራንስፖርት አገልግሎት በማይሰጡ ተሽከርካሪዎች ላይ ጠንከር ያለ ቅጣት እንደሚወስድ ማስታወቁን ተከትሎ ከሞላ ጎደል ሁሉም ሚኒባሶች ወደ ሌሎች ከተሞች የሚሄዱበትን የመውጫ ፈቃድ መናኸሪያ ቆርጦ የወጡ ሲሆን አንዳንዶቹ ግን መውጫ ቢቆርጡም ወደ ሌሎች ከተሞች ሳይሆን ወደ ቤታቸው መሄዳቸውን ስማቸው መግለጽ ያልፈለጉ አሽከርካሪዎች ገልጸዋል። ትላንትናና ዛሬ የተሻለ የትራንስፖርት እንቅስቃሴ መኖሩን በደንብ አስከባሪነት እንደሚሰራ የገለጸ ወጣት ለቪኦኤ አስታውቀዋል። አሽከርካሪዎችም በሰላም እየተንቀሳቀስ ነው ብለዋል። መንገድ ሰላም ነው። እኛ እየወጣን እየገባ ነው። የተቋረጠ ነገር የለም። ሰኞ ዕለት በምዕራብ ሐረርጌ ጭሮ ከተማ አንድ ከባድ መኪና መቃጠሉን ተከትሎ ወደ አዲስ አበባ ይደረጉ የነበሩ ጉዞዎች ለተወሰኑ ሰዓታት መስተጓጎላቸውን ስሙ መግለጽ ያልፈለገ የትራንስፖርት ደንብ አስከባሪ ገልጿል። የንብረቱ ባለቤት እንደሆነ የተነገረው ናሽናል ሲሚንቶ አክሲዮን ማህበር መኪና እንዳልተቃጠለበት፣ ሆኖም ሲሚንቶ የጫነ ሌላ ተሽከርካሪ በትላንትናው ዕለት መቃጠሉ እንደሰሙ የአክሲዮን ማህበሩ ህዝብ ግንኙነት ለቪኦ አስታውቋል። የምዕራብ ሐረርጌ ዞን ኮሚኒኬሽን ኃላፊው አቶ ሁሴን ዋዩ ግን ቃጠሎ ከከተማዋ ወጣ ብሎ እሁድ ቀን የተፈጸመ ነው ይላሉ። ከትላንትሳ ከትላንት ወዲያ ማታ ዘጠኝ ሰዓት አካባቢ ነው። መኪና ቆሞ ነበር ተበላሽቶ ገጠር ውስጥ እዚያው በቆመበት ቦታ ነው በኢንዝል አድርጎ ያቃጠሉት። የጠርሶሳ ኃይሉ ደርሶ እሳቱና ደርሱና እየተፈለገ ነው። ሰዎቹም በዲዛስ ቁጥር ስሩ ብሏል። እሁድ ማታ ዘጠኝ ሰዓት ላይ ነው ቆሟል። መኪና ሁለት ሶስት ቀን ውስጥ ተበላሽቶ ቆሞ ነበር። አቶ ሁሴን አያይዘውም ወደ አዲስ አበባና ከአዲስ አበባ ወደ አረርግ የሚደረጉ ጉዞዎች አልተስተጓጎሉም ብለዋል። የተዘጋ መንገድም የለም። ትናንትም ዛሬ በሰላም እየሄዱ ነው። በሳቢን ከጅቡቲ የሚወጣ መኪናም በሰላም ነው ሄደው። የምስራቅ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊው አቶ አያሌው ታከለ እንደ ምስራቅ ሐረርጌ ሁሉም ወረዳዎችና ሁሉም ከተማዎች ላይ ይቀባየ የምነፈሰው ወደ ምንም ነገር አልተሳካም ወይ ደግሞ ህዝቡ በሰላም ወጦ በሰላም እንደሚገባ ነው። እኛ ሪፖርት ያለንም ግምገማችንም ይህንን ነው የሚያሳየው። ሆኖም ወደ ሶማሌ ክልልና አጎራባች የነበረው ጉዞ በሌሎች የሀረርጌ አካባቢዎች እንደነበረው አልነበረም ተብሏል። ወደ ሶማሌ ክልል የሚደረጉ ጉዞዎች ሰኞ እለት ተቋርጦ የነበረ ሲሆን ወደ ክልሉ የሚገባው ጫትና የአትክልት ውጤቶች ላይም ከፍተኛ ጥረት ተከስቶ ነበር። ትናንትናና ዛሬ ግን መንገዶቹ አለመዘጋታቸውንና በርካታ የጸጥታ ኃይሎች በየመንገዱ እንደሚታዩ፣ ሆኖም ስጋት የገባቸው አሽከርካሪዎች ቀድሞ በነበረው መጠን እየተንቀሳቀሱ እንዳልሆነ ነዋሪዎች ለቪኦ አስታውቀዋል። ጫትና የአትክልት ውጤቶችም ገበያ ላይ መቅረብ ጀምሯል ተብሏል። ጅቡቲና ሶማሌላንድ ሰኞ እለት የጫትና የአትክልት ውጤቶች አቅርቦት የተቋረጠባቸው ሲሆን ማክሰኞ ዕለትም ጅቡቲ ላይ እንደተቋረጠ አድሯል። ሶማሌላንድ ግን መግባቱ ነው የተነገረው። በዛሬው ዕለት ግን አመሻሽ ላይ ጅቡቲ ይገባል ተብለው እየተጠበቀ መሆኑን ነው ከነዋሪዎችና በድሬዳዋ ከሚገኙ ቤተሰቦቻቸው ያገኘነው መረጃ የሚያመለክተው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል ወጅራት ወረዳ የአዲ ቆሄይ ከተማና አካባቢዋ ነዋሪዎች ወረዳ የመሆን ጥያቄ ይመለስልን በማለት በዛሬው ዕለት ሰልፍ ወጡ። ነዋሪዎቹ ለሶስት ወራት ያቀረቡት ጥያቄ ስላልተመለሰ ለሁለተኛ ጊዜ ሰልፍ መውጣታቸውን ለአሜሪካ ድምጽ ገልጸዋል። ሙልጌታ ጽብሀ ዘገባ አልኮልናል። በትግራይ ክልል የወረዳ አስተዳደር መዋቅር እንደገና በማደራጀት 55 የነበሩ የክልሉ ወረዳዎችና ከተሞች ወደ 94 አድገዋል። ከእነዚህ አዳዲስ የተደራጁ ወረዳዎች አንዱ የወጅራት ወረዳ ነው። የወረዳው ማዕከል በወረዳው ምክር ቤት ባህር ጸባ ከተማ እንድትሆን ቢወስንም የአድቀይሕና አካባቢያ ነዋሪዎች ግን ሂደቱ ትክክል አይደለም በማለት ተቃውሞታል። በዛሬ ሁለት የአድ ቀይሕ ከተማ ነዋሪዎች የወረዳ ማዕከል መሆን የሚገባን እኛ ነበርን፣ ማዕከሉ ካልተሰጠን ደግሞ አዲስ ወረዳ ሊደራጅልን ይገባል በማለት ሰልፍ መውጣታቸው የከተማው ነዋሪ አቶ ሀይለም ፍጹም ተናግሯል። ይገባና የቀደማ ወያኔ መስራቾች ምንም ያለ ይገባናል ወረዳ ይገባናል የሚል ነበረ መፈክሮቹ። ግራገሮ የቀደማ ወያኔ መስራች እያለ ሌላ ወረዳ ሊጠቃ አይችልም የሚል ነበር። መስመራችን የወያን መስመር ነው፣ ለፍትህ የታገሉ ፍትህ ማግኘት አለባቸው የሚልም ነበረ። ብዙ ነው። ትኩ ምንም አላለም እስካሁን ስምንት ጊዜ ወደ ክልል ሄደናል፣ መቀሌ ማለት ነው። በጣም ብዙ ተሰቃይተናል። እኛ ወረዳ የለንም፣ መንግስት የለንም፣ ዘዋ የለንም። እነኚህ አይመሩንም ና የሚመራ ሰላም ዘዛ አካል ወደምንመራበት ቦታ ልቀቅን እያል ነው። እኛም ሰልፍ ወጥተናል እና እስካሁን ምንም ፍቺ አልተሰጠንም። በአሁኑ ጊዜ አካባቢው በደቡብ ምስራቃዊ ዞን እየተዳደረ የሚገኝ ሲሆን አስተዳደራቸውም ወደ ደቡብ ትግራይ ዞን እንዲሆን ጥያቄያቸው መሆኑም ገልጸዋል። ሌላው የከተማዋ ነዋሪ አቶ ንጉሳ አብርሃ በበኩላቸውም ለሶስት ወራት የሚያክል በተወካዮቻቸውን አድርገው ያቀረቡት ጥያቄ ስላልተመለሰ ለሁለተኛ ጊዜ ሰልፍ መውጣታቸውን ተናግሯል። ጥያቄው እንደገና ደግሞ ዞባ ይቀየርልን ደቡብ ምብራቅ ትግራይ መፍትሄ ስላላገኘንበት ወደ ደቡብ ትግራይ ነው የምንተዳደረው ምናምን የሚል ነው ጥያቄው። ሶስት ወር ምናምን ያለን የጠየቅ ነው እና እስካሁን ምንም መልስ ስላላገኘን ሰላማዊ ሰልፍ ወጥተናል ማለት ነው። ለሁለተኛ ጊዜ ነው። ከዚህ በፊት ምንም አይነት ረብሻ ምናምን አልነበረውም። ሰላም በሆነ ያለፈው። የዛሬው ደግሞ ከአራት ሰዓት እስከ አምስት ሰዓት ያህል የሚያቀርቡት ጥያቄ እስኪመለስ ጥያቄያቸውን እንደሚቀጥሉ አቶ ንጉስ አስታውቀዋል። በአሁኑ በክልሉ ኮሮና በተስፋፋበት ጊዜ ለምን ሰልፍ ወጣችሁ የሚል ጥያቄ ለአቶ ንጉስ አቅርቤ አለሁ። ከወረዳው ይሁን ከዞኑ አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳከም። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በክልሉ ምክር ቤት ቀርቦ በክልሉ ወረዳዎች እንደ አዲስ እንዲደራጁ በተደረገው ስራ ህዝብ በቅርብ አገልግሎት እንዲያገኝ ማገዙ ገልጸው ነበር። እንዲሁም የወረዳ ማዕከል መሆን አለብን በማለት አንዳንድ ቀበሌዎች እያደረጉት ያሉት እንቅስቃሴ ተቀባይነት የለውም፣ የወረዳ ማዕከል በወረዳው ምክር ቤት እንጂ በማንም አካል አይወሰንም ሲሉ ገልጸው ነበር። መንገድ በመዝጋት ይሁን ሌሎ አካሄድ በመጠቀም የሚደረገው ስራ ትክክል አይደለም በማለት ምክትል ርዕሰ መስተዳድሩ ተችተው ነበር። ለአሜሪካ ድምጽ ሙልጌታ አጽቡሃም ማለም እና አድማጮች ስልክ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ኢትዮጵያውያን በአሜሪካ በዩናይትድ ስቴትስ በቅርቡ ጥገኝነት ጠያቂዎችን በሚመለከት የአሜሪካ ጠቅላይ ፍርድ ቤት ባሳለፈው ውሳኔና እሱንም ተከትሎ በተሰራጩ ዘገባዎች ዙሪያ ከሁለት የህግ ባለሙያዎች ጋር ያደረግነውን ውይይት የመጀመሪያውን ክፍል ባለፈው ሳምንት ማቅረባችን ይታወሳል። ባለሙያዎቹ በካሊፎርኒያ ሳን ሆዜ የህግ ጠበቃ የሚጌታቸውና እንዲሁም በሎስ አንጀለስ ሌላኛዋ የህግ ጠበቃ ሙሉ መቤት አለማየሁ ሲሆኑ ውሳኔው ምን ይዘት እንዳለውና የትኞች ዝግጅቶቹን የጥገኝነት ጥያቄዎች እንደሚመለከትም አብራርተውልናል። በዛሬው ዝግጅት ደግሞ ውሳኔው ወደፊት ባለው የጥገኝነት ጥያቄዎች ላይ ያለውን አንደምታ ያካፍሉናል። ደረጀ ደስታ ነው ያነጋገራቸው። አሁን የተወሰነው የጠቅላይ ፍርድ ቤቱ ውሳኔ ወደፊት ባለው የጥገኝነት ጥያቄ ላይ ወይም ጠያቂዎች ላይ የሚኖረው አጠቃላይ አንደምታ ታ ምንድን ነው የሚሆነው? ወል ወደፊት ማመልከቻውን ለሚያስገባ ወይም ይህንን ክሬዲብል ፊሩን አልፎ ማመልከቻህን ሙሉ ማመልከቻውን ማለትም ማመልከቻ ስንል አይ ፋይቭ ኤት ናይን የሚባል ፎርም አለ እሱን አስገብተ ያሉህንም ማስረጃዎች አስገብተ እንዲታይልን ተፈቅዶልሀል ተብሎ ያለ ሰው ከሆነ ምንም አይነት ለውጥ አላመጣም። የበፊቱም ላይ እውነት ለመናገር ምንም የክሬዲብል ፊሩም ላይ ምንም ለውጥ አላመጣም። ክሬዲብል ፊር ፕሮሰሱ ትክክል አይደለም ብሎ ቻሌንጅ ያደረገውን ነው ውድቅ ያደረገው። ስለዚህ አሁን እስከዛሬ ድረስ የነበረውን ህግ እንግዲህ ምንም አልለወጠም፣ ያለውን ህግ አጸና። ስለዚህ አሁን ጥገኝነት ማመልከቻ ላስገቡ ሰዎች ወይም ለሚያስገቡ ሰዎች የይግባኝ መብታቸው ምንም የተለወጠበት መንገድ የለም። ወይም የአሰራሩን እና የሚታይበትን ሁኔታ የለወጠው ምንም አይነት ነገር የለም የዚህ የጠቅላይ ፍርድ ቤቱ ውሳኔ። የሚስ እዚ ላይም እኔ በበኩሌ ከሙሉ ጋራ በጣም ስማማለሁ። አዲስ ነገር የለም ብዬ ነው የማስበው። ያለውን ነገር የምናውቀውን ነገር የሚያጸናው ነው። በእኔ በኩል ከዚህ ከጠቅላይ ፍርድ ቤት ውሳኔ ሌላ ይሄ አስተዳደር በነኚህ ባለፉት ሁለት ሶስት አመታት በአሳይለም ህግ ዙሪያ ያደረጋቸው በጣም የብዙ መብቶችን የሚወስዱ መብቶችን የሚገቱ ብዙ ነገሮች አሉ። የበለጠ የሚያሳስበን የአሳይለምን ሁኔታ ሙሉ ለሙሉ አስተዳደራዊ ለውጥ ከሌለ በስተቀር እኛ እንደምናውቀው ይቀይራል ብለን የምንለው በየሳምንቱ በየአስራ አምስት ቀኑ የሚወጡ አዳዲስ መመሪያዎች፣ ፖሊሲዎች በይግባኝ ሰሜን ደረጃ የሚወጡ አንዳንድ ውሳኔዎች በአንዳንድ መንገድ ነገሮች እንዳይመለከቱ ለማጥበብ ለመወሰን የሚደረጉት የበለጠ አስጊ ናቸው ብዬ አስባለሁ። ከዚህ ይልቅ አንዳንዶቹን መጥቀስ እንችላለን ከነሱ ይሄ የሙሉ በጣም የምትሰራበትና እንትን የምትልበት ስለሆነ እስ ሙሉ ያንቺ ጨምን ጀምሪና፣ እኔ ደግሞ ጨምራለሁ። ኦኬ ምን አይነት ለውጦች እንደመጡ በአሁኑ ሰዓት። ኦኬ በአሁኑ ሰዓት አክቹሊ ትልቅ ለውጦች የመጡት በስራ ፈቃድ መጠየቅ ላይ ራሱ ትልቅ ለውጥ መጥቷል። በፊት ስራ ፈቃድ ለማግኘት መቶ ሰማንያ ቀን ከሞላችሁ የጥገኝነት ማመልከቻችሁን ካስገባችሁ በኋላ የስራ ፈቃድ ማግኘት ትችላላችሁ የሚለውን ለውጠውት አሁን አንድ አመት ከሞላችሁ የሚል መጥቷል። ከዛም ደግሞ አልፎ ተርፎል አንድ አመት በላይ ለቆየ ሰው በጣም ይበልጥ ያጠበቁት አይነት ህጎች አሉ። እነዚህ በጣም በሰፊው የሚሄዱ ነገሮች ናቸው፣ ግን እሱ ላይ ያጠበቁት ሁኔታ አለ። ደግሞ ገና ለማሳለፍ የሚሞክሩት ህግም አለ። እሱ ራሱ አሁን ለምሳሌ ለማሳለፍ የሚፈልጉት ህግ ሳይሆን ሩል ይሄ የአድሚኒስትሬሽን ያወጣው ሩል ከጸደቀ እሱ ራሱ እሱ ባይሆን ይሄ የይግባኝ መብትንም ልምት ሊያደርገው የሚችል ገና የሚታይ ያለ ገና ያልጸደቀ። ሌላው ደግሞ ይሄ በአንድ ማመልከቻ በሚገባበት ጊዜ በጣም ኤቪደንስ ያለው በጣም ማሳየት የምትችሉት እውነተኛነቱን ማሳየት የምትችሉበት ሁኔታ ካልሆነ ለብዙ ነገር ከተከለከለ አፕሊኬሽናችሁ ወይም አመልከቻችሁ ከተከለከለ ለሌላ ለብዙ ነገር ያግዳችኋል የሚል አለ። ያጠበቁት ሁኔታ አለ። በሌላም በሴቶች ላይ በሚደርስ በሌላ በፓርቲክለር ሶሻል ግሩፕ የምንላቸው አሉ የእነሱን አይነት ሁኔታን በምናይበት ጊዜ በፊት ለአሳይለም ለጥገኝነት በቂ ነው ብለው የሚያዋቸውን ጉዳቶች አሁን በቂ አይደለም በመንግስት ያ የተደረገ ስላልሆነ በጣም ብቻ ሊጋል የሆኑ አይነት እንትኖች ሪስትሪክሽኖች አምጥተዋል። እነሱ እነሱ አይነት ነገሮች ይበልጥ ያሳስቡናል። እውነት ለመናገር ይሄኛው ያው የነበረ እና የምናውቀው ነው እዚህ ላይ የሚም እንዲጨምሩልኝ የምፈልገው ለምሳሌ የጥገኝነት ጥያቄ የሚታይበት ሂደቱ ላይ ከጊዜ አንጻር ለምሳሌ ምን ያህል ይፈጃል፣ እንደው አማካዩን መናገር ብቻል፣ ከድሮ ጋር ያነጻጸሩ፣ በተለይም በፍርድ ቤት አንድም ጉዳይ አንድን የጥገኝነት ጥያቄም ሆነ ሌላ ከዚህ ጋር የተያያዙ ጥያቄ አቅርቦ የማስወሰኑ ጉዳይ ምን ያህል ጊዜ ነው የሚፈጅ? እንግዲህ ድሮ የአሳይለም ሕግ አንድ ጊዜ በተሻሻለበት ወቅት ላይ አንድ ሰው የጥገኝነት ማመልከቻ ካስገባ በስድስት ወር ውስጥ ወይንም በመቶ ሰማኒያ ቀን ውስጥ ጉዳዩ መወሰን አለበት። በመቶ ሰማኒያ ቀን ውስጥ ካልተወሰነ ልክ መቶ ሀምሳኛው ቀን ላይ የስራ ፍቃድ ማመልከት ይችላል እና የስራ ፈቃድ ይሰጠዋል። በዛ ጊዜ ካልተወሰነለት በሱ እሱ ራሱ በመጣው ዲሌ ካልሆነ በስተቀር የሚል ህግ ነበር እና ያን ጊዜ ሲወጣ ሀሳቡ ማንኛውንም ጉዳይ ባጭሩ፣ ይሄም እንግዲህ ያው አሳለምን ለማሳጠር ነው። ይሄም ለፍቅር ወይንም ለመልካም ተብሎ የወጣ ህግ አልነበረም። ይህም ግን ይሄ ህግ ዋናው አላማው ያ ነበረም። ከዛ በኋላ ሲያዩት ሰውም እየበዛ በሚመጣበት ጊዜ ነገሮች እየተጨናነቁ በተለይ ይሄ ገና ከሁለት ሺህ አስራ አራት አካባቢ ላይ በጣም ብዙ አሳይለም ጠያቂዎች በድንበር ላይ መጥተው ሲያመለክቱ በአንድ ጊዜ አሳይለም ኦፊስ በአሜሪካ ዙሪያ ያሉት በሙሉ ወደኋላ ባክሎግ ሆኑ ማለት ነው። ማለትም በጊዜው መወሰን አቃታቸው ማለት ነው። ይሄ ሲል ሲል ሲል ነገሮች እንደገና አሁን ባለፈው ቀይረው አዲስ ያመለከቱትን ቶሎ ኢንተርቪው እናደርጋለን። ከዚህ በፊት ደግሞ ያመለከቱትን ወደኋላ እናደርጋለን ብለው ጀመሩ። እሱም እንግዲህ ኮቪድን መጣ ነገሩን በዛ ምን ማለ አሁንም በጣም ወደኋላ ናቸው ያሉት። አሁንም ራሱ አዲስ እንዴት አድርገው ኢንተርቪው እንደሚያስገቡ አያውቁም። ይሄን ደግሞ እንደገና ከኮቪድ የተነሳ ዳኞችን ቢሆኑ እንዴት አድርገው በአብዛኛው ጉዳዮችን መቀጠል እንዳለባቸው በተለይ ያልታሰሩ ሰዎችን እንትን ስላላሉ ያልታሰሩ ሰዎችን ጉዳይ ሲያስተላልፉ ሲያስተላልፉ አስቀድሞ ከዚህ በፊት የነበረው ጫና እንዳለ ሆኖ በዛ ጫና ላይ ደግሞ ይሄ የተጨመረ እና ጉዳዮች ረጅም ዓመታት የመፍጀት ባህሪ ያላቸው። ስለዚህ አሁን እንደ ድሮ በዚህ ያመለከተ በዚህ ጊዜ ይሆናል ማለት አንችልም። ለምሳሌ እዚህ ሀገር አሁን ያለ ሰው ለጥገኝነት ቢያመለክት አሁን ባለው ፖለሲ ላስትን ፈርስት አውት የሚባል ስለሆነ ወደ አሳይለም ኦፊስ ቅድሚያ ሊያገኝ ይገባው ነበር። ግን ቅድሚያ ማለት ምን ማለት ነው የሚለው ራሱ ስድስት ወርም አመትም ሁለት ዓመትም ሊፈጅ ይችላል። ያንን እንዴት እንደሚሆን አናውቅም። ይህ የተመለከቱና ያሉ ጉዳዮች አሁንም ብዙ አመታት እኛ ራሳችን ብዙ ፋይሎች አሉን ከሁለት ሺ አስራ አራት ሁለት ሺ አስራ አምስት ምናምን ጀምሮ ገና ለኢንተርቪው ያልተዘጋጀ አልቀረቡ። ፍርድ ቤትም ቢሆን ፍርድ ቤት አሁን ቀጠሮ ሲሰጥ ለሁለት አመት ለሶስት ዓመት መስጠት አዲስ አይደለም። ከዛ ደግሞ ያ ጊዜ ሲደርስ ደግሞ እንደገና ሊተላለፍም ይችላል። መጀመሪያ ከጀመርከው ዳኛ ጋር ላስቀጥል ትችላለህ። አዲስ ሰው ምናምን ሊመጣ ይችላል። አንድ እንትን ነገር ያለ ነው እና ነገሩ ትንሽ ውጥንቅጡ የወጣ ብዙም ለእንትን የማይሰጥ እንደዚህ ስርዓታዊ ለሆነ በዚህ ጀምሮ በዚህ እንደዚህ ያልቃል ብሎ ለማለት የሚያስደፍር አይነት ሁኔታ አሁን የለም። በጣም በጣም አመሰግናለሁኝ። እኛም እናመሰግናለን በጣም ብዙ ሰው ሀሳብ ይዞት ስለነበረ ማመልከቻ ያስገባ ሰው በሙሉ ደንበኞቻችንም ይሄ ነገር እኔን ይመለከታል ብለው በጣም የተጨነቁበት ሁኔታ ስለነበረ ለማብራራት ና ለማስረዳት እንድንችል ስለሰጠህን አውቶችን ሲሆን በጣም እናመሰግንሃል በካሊፎርኒያ በሎስ አንጀለስ እና ሳን ሆዜ የህግ ጠበቆች የሆኑትን ሙሉ አለማየሁና የሚጌታቸውን አመሰግናለሁኝ። ለአሜሪካ ድምፅ ደረጀ ደስታ ነኝ። መልካም ጊዜ። ወደ ተከታዩ ዘገባችን እናልፋለን። የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ረዳት ፕሮፌሰር ፌዴሳ ታደሰ የኦሮሚያ ክልላዊ መንግስት አካዳሚውን እንዲያቋቁም ለአመታት ስንጠይቅ ብንቆይም እስካሁን ምላሽ አልተሰጠንም ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ዴሲሳ የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ቢሆንም ከመቋቋሙ በፊት ጥናትና ውይይት ማድረግ ያሻል ሲሉ ተናግረዋል። ቢሮቸው በአስር አመት ቀጣይ እቅድ ውስጥም ከያዛቸው ተግባሮች መካከል አንዱ መሆኑን ገልጸዋል። ናኮር መልካ ተጨማሪ ዘገባ አለው። ረዳት ፕሮፌሰር ፌደሳ ታደሰ የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ናቸው። የአፋን ኦሮሞ አካዳሚ መመስረት ሊሰጥ ይችላል ስለሚሉት ፋይዳ እንዲያብራርተዋል። ዋንሳ አፋኒኩን ግዱ ገለቶኩራ ከነገናሙ ጎዳ የአፋን ኦሮሞ አካዳሚ ጥቅም አፋን ሮሞ ከአንድ ማዕከል እንዲመራ ያደርጋል። በተለያዩ ቦታዎች ተዘበራርቆ የሚገኘውን ጥናትና ምርምር ወደ ማዕከሉ በማምጣት ተግባራዊ ለማድረግ መንገድ ይጠርጋል። ሁለተኛው ፋይዳው ደግሞ አፋን ሮሞ በትምህርት ዘርፍ አድጎ እስከ ሶስተኛ ዲግሪ ማለትም እስከ ዶክተሬት እየተሰጠ ቢሆንም በጽሑፍና አርቶቱ በኩል ግን ትልቅ ችግር አለው። የሳይንስና ቴክኖሎጂ ቋንቋ በመሆንም ረገድ ይቀረዋል። አፋን ሮሞ የራሱ ድረገጽ እንዲኖረውም አካዳሚው ጠቀሜታ አለው። አፋን ሮሞ በፖለቲካ ሳይሆን በቋንቋው ሳይንስ እንዲመራ ለማድረግም የአካዳሚው መቋቋም አስፈላጊ ነው ብለዋል። እርሳቸውና ሌሎችም የአፋኖሮሞ ምሁራን፣ እንዲሁ የቋንቋውን እድገት የሚሹ የማህበረሰብ ክፍሎች የአፋኖሮሞ አካዳሚ እንዲመሰረት ለአመታት ለኦሮሚያ ክልል መንግስት ጥያቄ ሲያቀርቡ እንደቆዩ ገልጸዋል። ይህ የአፋኖሮሞ አካዳሚ እንዲቋቋም እየጠየቅ ነው ያለ ነው የኦሮሚያ ክልላዊ መንግስትን ነው። በቋንቋ ዙሪያ ከሚሰሩ የባህልና ቱሪዝም አመራሮች ጋር ሰሞኑን ተገናኝተን በጉዳዩ ዙሪያ ለመወያየት አቅደናል። እነርሱም ለዚህ ጉዳይ ትኩረት ሰጥተውት እየሰሩበት እንደሆነ መረጃ አለኝ። እስካሁን የተመለሰልን ይህ ነው የሚባል ምላሽ ባይኖርም። ይህንን የሚሰማ ማንኛውም የመንግስት አካል ስለአስፈላጊነቱ አስፈላጊነቱ እንዲያምንበትና ጥሩ ግብረ መልስ ሊሰጠው እንደሚችልም እገምታለሁ ብለዋል። ያደጉ ሀገራት ቋንቋቸውን በአካዳሚ ነው ያሳደጉት ያሉት ረዳት ፕሮፌሰር ፌደሳ አካዳሚው የጥናትና ምርምር የአርቶት እንዲሁም ቋንቋውን እንዲያድግ ትዕዛዝ የሚሰጡ ክፍሎች ስለሚኖሩት በእቅድና ሕግም የሚመራ በመሆኑ ለአፋኑ ርሞ ቋንቋ እድገት ጉል ድርሻ ይኖረዋል ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ዴሲሳ የአፋኑ ኦሮሞ አካዳሚ መመስረት ለቋንቋ እድገት አስፈላጊ ነው ብለዋል። ነገር ግን ከመመስረቱ በፊት ጥናትና ውይይት ያስፈልገዋል ሲሉ እንዲያብራርተዋል። በዩኒቨርሲቲዎችና ሌሎችም ተቋማት የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ነው ስለተባለ ብቻ ሳይሆን ቋንቋውን ለማሳደግ የሚያስችል አንድ ተቋም ያስፈልጋል። ስያሜው ኢንስቲትዩት፣ አካዳሚ ወይም ቢሮ ወይም ሌላ ሊሆን ይችላል። ሆኖም ጥናቱን ያካሄዱ ዩኒቨርሲቲዎች እንዲቋቋም ምክረ ሀሳብ ከማቅረብ፣ ክፍተትን ከማሳየት የዘለለ የማቋቋም ስልጣን የላቸውም። ይህንም ማድረግ የሚችለው የመንግስት አካል ነው። ይህም በጥናትና ምርምር የሚመለስ ይሆናል። ለምሳሌ በባህልና ቱሪዝም ቢሮ ውስጥ የተቋቋመ ህብረት ስላለ ለወደፊቱ ውይይትና ጥናት ተደርጎበት ምላሽ የሚሰጥበት ይሆናል ብለዋል። አቶ ከበደ የባህልና ቱሪዝም ቢሮ አካዳሚ ወይም የአፋን ኦሮሞ ጥናትና ምርምር ማዕከሉ እንዲቋቋም በአስር ዓመት እቅዱ ውስጥ ተግባራዊ ለማድረግ አቅዶ እየተንቀሳቀሰ ነው ብለዋል። የጊዜውን እርዝማኔ በተመለከተም ተከታዩን ብለዋል። የአስር ዓመት እቅድ ነው ስንል በአስር ዓመት ውስጥ የሚከናወን ሆኖ የዛሬ ሁለት ዓመትም የዛሬ አምስት ዓመትም አካዳሚው ሊቋቋም ይችላል። በአስር ዓመት እቅዳችን ውስጥ አካትናል ማለቴ ነው እንጂ የዛሬ አስር ዓመት 2022 ዓ ምት ላይ ተግባራዊ ይደረጋል ማለት አይደለም ብለዋል። አካዳሚው የሰው ኃይል፣ ተግባራትና በጀት ሌሎችም መሰረታዊ ነገሮች ስላሉት የህግ ማዕቀፍ ያስፈልገዋል ያሉት ኃላፊው እቅዱም ተዘጋጅቶ በኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ እንዲቀርብ መደረጉን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። የሊባኖስ መንግስት እየተንኮታኮተ ያለውን የአገሪቱን ኢኮኖሚ እንዲያንሰራራ ለማድረግ የሚያስፈልገውን የአስር ቢሊዮን ዶላር እርዳታ ከዓለም አቀፉ የገንዘብ ድርጅት ለማግኘት የመዋቅር ለውጥ የማድረግና ያለማድረግ ትንቅንቅ ይዟል። በዚህ መካከል ግን ሊባኖሳውያን በረሃብና በጥልቅ ድህነት እየተሰቃዩ ነው። በሊባኖስ መደበኛው የዳቦ ዋጋ ካለፉት ስምንት ዓመታት ወዲህ ለመጀመሪያ ጊዜ ጨምሯል። በሊባኖስ የታወቁ ተንታኝና የሃይማኖት መሪ የአገሪቱ የፋይናንስ ቀውስ ከቁጥጥር ውጭ መሆን ጥሩ ምልክት አለመሆኑን ይናገራሉ። የዴልካብላክን ዘገባ ደረጀ ደስታ ያቀርበዋል። ብዙዎቹ ሊባኖሳውያን የራሳቸውን የጓሮ አትክልት እየተከሉ በልዋጩ ደግሞ የልብስና የቤት ቁሳቁስ ለማግኘት እየሞከሩ ነው። አንዳንዶችም ልጆቻቸውን ለመመገብ ወደ ስርቆት ይገባሉ። ራሳቸውን በአስገራሚ መንገድ የሚያጠፉ ሰዎች እየተበራከቱ ነው። ተንታኞች እንደሚሉት ሀምሳ ከመቶ የሚሆኑት ሊባኖሳውያን ከድህነት ወለል በታች ወርደዋል። ይህ ቁጥር በዓመቱ መጨረሻ ወደ 75 ከመቶ ከፍ ሊል እንደሚችል ይገመታል። ምክንያቱም የአገሪቱ የገንዘብ ምንዛሪ ወድቋል፣ የዋጋ ግሽበቱ ንሯል፣ ስራ አጥነቱ በዝቷል። ካለፈው ጥቅምት አንስቶ እስካሁን የሊባኖስ ፓውንድ 80 ከመቶ የሚሆን ዋጋውን አጥቷል። መንግስት በአስተዳደር ብልሹነትና ሙስና ተውጧል በሚል ይከሰሳል። የፕሬዚደንት ሚካኤል አንን ማዕከላዊውን ባንክ መመርመር ሙስናን ለመዋጋት ፍቱን መንገድ መሆኑን ይናገራሉ። ጅሃድ አዙር በመካከለኛው ምስራቅ የዓለም አቀፉን የገንዘብ ድርጅት አይኤምኤፍን የሚመሩ ናቸው። የአይኤም ኤፍ ልዑካን ቡድን አባላት ከሁለት ወራት በላይ ከሊባኖስ መንግስት ጋር እየተደራደሩ ነው። እንደሳቸው እምነት ሊባኖስን ከገባችበት አዘቅት ለማውጣት ሊጠፋ የሚገባው አንዳች ጊዜ መኖር አልነበረበትም። አደገኛው የፋይናንስ ቀውስ የተለያዩ ማህበራዊ ቀውሶችን ላባባሰው የዋጋ ለመረጋጋትና ግሽበት ምክንያት እየሆነ ነው። አሁን የሚያስፈልገው የዓላማ አንድነት ነው። ማኔጂንግ ዲሬክተራችን እንዳሉት ይህን መዋቅራዊ ማሻሻያ ተስማምቶ በመደገፍ በፍጥነት ተንቀሳቅሶ በራስ መተማመን መልሶ መፍጠር ያስፈልጋል። ዩናይትድ ስቴትስ የአይኤምኤፍ ትልቁ ለጋሽ አገር ናት። ዋሽንግተን ገንዘቡን ስትለግስ በመንግስትና በፓርላማ ውስጥ በኢራን እየተደገፉ ስልጣኑን የተቆጣጠሩት ሰዎች የሂዝቦላ ሚሊሻዎች እንዲወገዱ ቅድመ ሁኔታ ማስቀመጥ ትፈልጋለች። ዩናይትድ ስቴትስ ሂዝቦላን የፈረጀችው በአሸባሪ ድርጅትነት ነው። ትልቅ ተሰሚነት ያላቸው የሊባኖሱ ካቶሊክ ቤተክርስቲያን ካርዲናል በካሪ ራእይ የፖለቲካ መሪዎች የሚሄዱበት መንገድ አገሪቱን አሁን ወደ ገባችበት የኢኮኖሚ ቀውስና ወደ ተደቀነባት የረሃብ አደጋ እያመራዋት ነው ሲሉ ይተቻሉ። ኢራን ለሂዝቦላ የምትሰጠውን ድጋፍ እያነሱ በባህረ ሰላጤው ከሚገኙ አረቦችና ከዚያም ውጪ ካሉ አገሮች ጋር በሚደረግ ግጭት አገራቸው ሊባኖስ ገለልተኛ እንድትሆን በየስብከታቸው ይወተውታሉ። ቤይሩት በሚገኘው የመካከለኛው ምስራቅ የካርኒንጌ ማዕከል የምርምር ማዕከሉ ዋና ዲሬክተርና የቀድሞ የዮርዳኖስ የውጭ ጉዳይ ሚኒስትር ማርዋን ማውሸር የሊባኖስ ባለስልጣናት ነገ የግዴታ መደረጉ የማይቀረውን የኢኮኖሚክ መዋቅራዊ ለውጥ ለሌላ ጊዜ እያስተላለፉ ነው። ይህ ደግሞ በአገሪቱ ከ1975 እስከ 1990 ድረስ ወደ ነበረችበት የእርስ በርስ ጦርነትና የኢኮኖሚ ቀውስ ውስጥ የሚከታት ነው ሲሉ አስጠንቅቀዋል። አሁን እንደ ከዚህ በፊቱ መስሏቸው ዝም ብለው መጓዝ አይችሉም። እውነት ነው፣ የዓለም አቀፉ ማህበረሰብ ሊባኖስን የመርዳት ኃላፊነት አለበት። ቢሆንም ግን ትልቁ ኃላፊነት ያለባቸው ሊባኖሳውያን ራሳቸው ናቸው። ሊባኖሳውያን ራሳቸውን ብቻ ሳይሆን መላው አካባቢን ጭምር ነው ከውድቀት የሚከላከሉት። ኅብረ ህዝብነትን ነው የሚከላከሉት። እርግጠኛ ነኝ በአገሪቱ ያሉት የፖለቲካ ኃይሎች እጅግ ከመዘግየቱ በፊት አስቀድመው የሚነቁ ይመስለኛል። ማውሸር እንደሚሉት ሊባኖስ በቀጠናው የተለያዩ ህዝቦች ማንነቶችና እምነቶች ህብረ ህዝብ ሆነው በነጻነት የሚኖሩባት በቀጠናው ብቸኛዋና ምናልባትም የመጨረሻው ትሆናለች። በእርግጥም ያ ከጠፋ ጉዳቱ ለሊባኖስ ብቻ አይሆንም፣ ለመላው የመካከለኛው ምስራቅ የሚተርፍ ይሆናል። የሂዝቦላ መሪ ሀሰን ነስረላህ ሊባኖስ ለእርዳታ ፊቷን ወደ ቻይና ታዞራለች ብለዋል። አክለውም ደግሞ ሂዝቦላ ከአሜሪካም ቢሆን እርዳታ ብትቀበል ር የማይላቸው መሆኑን አሳውቀዋል። ምንም እንኳ አሜሪካንን የሊባኖስ ጠላት ብለው መጥራታቸውን ባያቆሙም ማለት ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም በደናደሩ